ዲሞክራሲያዊት ኮንጎ ሪፐብሊክ መንግስት በሀገሪቱ ወደፊት ለሚካሄዱ ምርጫዎች ለመዘጋጀት ተጨባጭ እርምጃዎች እንዲወስድ በሀገሪቱ ጉብኝት ላይ ያሉ አንድ ከፍተኛ የዩናይትድ ስቴትስ ዲፕሎማት አሳሰቡ። የሀገሪቱን ግጭቶች ለመፍታት የተባበሩት መንግስታት ድርጅት ተልዕኮ በሚያደርገው ጥረት እንዲተባበርም አክለው ተማጽነዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሲቪላዊ ጸጥታ የዲሞክራሲና የሰብአዊ መብቶች ረዳት ሚኒስትር የሆኑት ሳራ ሴዋል የኮንጎን ሕገ መንግስታዊ ሂደቶች የሚያደናቅፉ ጣጣ ያገኛቸዋል ሲሉ አስጠንቅቀዋል። ሲወል ከትናንት ወዲያ ቅዳሜ ምስራቅ ኮንጎ ጎማ ውስጥ ለጋዜጠኞች ማብራሪያ ሰጥተዋል። የቪኦኤው ኒክ ሎንግ ተከታትሎታል። ቆንጅታዬ ታቀርባለች። ረዳት ሚኒስትር ሴራ ሲዎል አንድ ሳምንት የፈጀው የኮንጎ ጉብኝታቸው በሁለት ቁልፍ ጉዳዮች ላይ እያተኮረ እንደነበረ ነው የገለጹት። አንደኛው ምርጫዎችን የሚመለከት ሲሆን፣ ሁለተኛው የሀገሪቱ የጦር ሰራዊትና በዚያ ያለው የተባበሩት መንግስታት ድርጅት ተልዕኮ ሞኑስኮ ትብብር ጉዳይ ነው። የመራጭ ምዝገባውንና በምርጫው ወቅት የጸጥታ ጥበቃውን የሚያረጋግጡ እርምጃዎችን መውሰድ አስፈላጊ መሆኑን የጠቆሙት የአሜሪካዋ ዲፕሎማት ምርጫዎቹ በሚካሄዱበት የጊዜ ሰሌዳ ጉዳይ ላይ ከአንድ ስምምነት መድረስ ይገባል ብለዋል። ምርጫን የተመለከቱ ችግሮች በውይይት እንዲፈቱም ተማጽነዋል። እንደኛ እምነት የህገ መንግስቱ መርሆች እንዲከበሩ የስልጣን ሽግግርም በሰላማዊ መንገድ እንዲከናወን ከወገናዊነት ነጻ በሆነ መድረክ መወያየት ያስፈልጋል። ከአሁን ቀደም መንግስቱ ውይይት እናድርግ ሲል ያደረገውን ጥሪ ተቃዋሚ ፓርቲዎች የጥሪው ዓላማ ፕሬዚዳንት ጆሴፍ ካቢላ ህገ መንግስቱ ከሚፈቅድላቸው ሁለት የስልጣን ዘመን አልፈው ስልጣን ላይ እንዲቆዩ ስምምነት ላይ እንዲደርስ ለማድረግ ነው በማለት ፈቃደኛ ሳይሆኑ ቀርተዋል። ይልቁንም ዓለም አቀፍ አካል የሚሸመግለው በምርጫዎች ላይ ያተኮረ ውይይት ይከፈትልን ሲሉ ተቃዋሚ ፓርቲዎች መጠየቃቸው አይዘነጋም። ዩናይትድ ስቴትስ የኮንጎን የምርጫ ሂደት ለመደገፍ 25 ሚሊዮን ዶላር መመደቧን ከፍተኛዋ ዲፕሎማት ተናግረዋል። ዩናይትድ ስቴትስ የምርጫው ሂደት ወደፊት እንዲራመድ በሙሉ ቁርጠኝነት እየሰራች ነው። በጣም የሚያሳዝነው ተጨማሪ ገንዘብ እንዳንመድብ የመራጭ ምዝገባውን መጀመርና ምርጫውን እውን የሚያደርጉ ተጨባጭ እርምጃዎች መውሰድ ያለባቸው ተቋማት ሂደቱን ያለማቋረጥ እያጓተቱት መሆናቸው ነው። የዝግጅቱ መጓደል ሆን ተብሎ የሚደረግ ነው ብለው እንደሚያምኑ ነው ዲፕሎማቷ የገለጹት። የፕሬዝደንታዊ ስልጣን ዘመን ገደቦችን ለመጣስ የሚደረጉ ሙከራዎችን በተመለከተ ሲናገሩም በቅርቡ በቡሩንዲና በኮንጎ ብራዛቪል የተፈጠሩት ሁኔታዎች የሚያሳዩት የህዝብን ፍላጎት አለመቀበል ምን ያህል አለመረጋጋትን ሊያመጣ እንደሚችል የሚያሳይ ነው ብለዋል። የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትሯ አክለው ሀገራቸው የአውሮፓ ሕብረት እንዳደረገ ሁሉ ቡሩንዲ ውስጥ ብጥብጥ የሚቀሰቅሱ ወገኖች ላይ የጉዞ ማዕቀብ በቅርቡ ልትወስን ትችላለች ሲሉም አስጠንቅቀዋል። ህገ መንግስታዊ ሂደቶችን የሚጥሱ ወገኖች ድርጊታቸው አጸፋ ጣጣ የሚያመጣባቸው መሆኑን ለማሳመን ከሚረዱ መንገዶች አንዱ ይህ ነው። ጸጥታን በተመለከተ ደግሞ የኮንጎ መንግስትና የተባበሩት መንግስታት ድርጅቱ ተልኮ ሞኑስኮ ምስራቅ ኮንጎ ውስጥ በታጣቂዎች ላይ የሚያካሄዱትን የጋራ ዘመቻ እንዲቀጥሉ አሳስበው ምርጫው የመንግስቱ ነው ብለዋል። ታጣቂዎቹ ቡድኖች እንቅስቃሴያቸውን መቀጠላቸውን በሚመለከት ዋናው ችግር መንግስቱ ከሙኒስኮ ጋር በጋራ እርምጃ መውሰድን በተመለከተ የያዘው የፖለቲካ አቋም ነው። የዩናይትድ ስቴትሷ ከፍተኛ ዲፕሎማት በኮንጎ ጉብኝታቸው አሁንም በእስር ላይ ስለሚገኙት አፍቃሪ ዲሞክራሲ መሪዎች ለመንግስቱ ባለስልጣናት እንዳነሱባቸው አስታውቀዋል። መንግስቱ የሚያምኑበትን ሀሳብ በሰላማዊ መንገድ የሚገልጹ ሰዎችን ከማሳደድ እንዲቆጠብና በሰላማዊ መንገድ ሀሳብን መግለጽንና የወንጀል ተግባርን እያደበላለቀ ማሳሳቱን እንዲያቆም አሳስበናል ብለዋል።